በማረቆ ልዩ ወረዳና በምስራቅ መስቃን ወረዳ መካከል ከዘጠኝ ቀበሌዎች ይገባኛል ጥያቄ ጋር በተያያዘ እንደቀጠለ በተነገረ ግጭት ባለፈው ሳምንት ስድስት ሰዎች መገደላቸውን ቤተሰቦቻቸው ገልጸዋል። የሁለቱ ብሔረሰቦች የአገር ሽማግሌዎች ደግሞ ግጭቱ በዕርቅ እንዲፈታ ቀደም ሲል የተቀመጡ አቅጣጫዎች ተፈጻሚ እንዲሆኑ ጠይቀዋል። የሁለቱም ብሔረሰቦች የአገር ሽማግሌዎች ላለፉት አምስት ዓመታት በሁለቱም በኩል የሲቪል ሰዎች ግድያ መቀጠሉን ገልጸው ድርጊቱን አውግዘዋል። የማዕከላዊ ኢትዮጵያ ክልል አስተዳደርና የፌዴራል መንግስት የህግ የበላይነትን በማስከበር ለችግሩ አስቸኳይ ልባት እንዲሰጡም ተማጽነዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ቀጣዩ ልኳል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስካን ወረዳና በማረቆ ልዩ ወረዳ መካከል ያለው የዘጠኝ ቀበሌዎች የማንነትና የውሰን ጥያቄ ወቅታዊ ምላሽ ባለማግኘቱ መቀጠሉ በተገለጸው ግጭት ባለፈው ሳምንት በማረቆ ልዩ ወረዳ አጎራጩ መና ቀበሌ ላይ ስድስት ሰዎች መገደላቸውን ቤተሰቦቻቸውና የአገር ሽማግሌዎች ለአሜሪካ ድምፅ ተናግሯል። ስድስቱ ሰዎች በቤታቸው ተቀምጠውና በስራ ቦታቸው ላይ ያሉ እንዲሁም ገበያ ውለው በመመለስ ላይ ሳሉ ባለፈው ሳምንት ረቡዕና ሐሙስ ነሐሴ አንድና ሁለት ቀን ሁለት ሺ አስራ ስድስት ዓመተ ምህረት መሳሪያ በታጠቁ ሰዎች መገደላቸውን ያስረዱት የአገር ሽማግሎች ሌሎች ሶስት ሰዎች ደግሞ ቆስለው ወራቢ ሆስፒታል ለሕክምና መላካቸውን አመልክተዋል። ከሟቾቹ ውስጥ ባለቤታቸውና አንድ ልጃቸው እንዲሁም የታላቅ ወንድማቸው ሁለት ልጆች እንደሚገኙበት የተናገሩት የጎራጩምና ቀበሌ ነዋሪው አቶ አብዱ ዑመር የታጠቁ ሰዎች ቤት ድረስ መጥተው በአንድ ቅጽበት ገድሎብኛል። በአንድ ጊዜ አራት ሰዎችን ቀብረን ተቀምጠናል ሲሉም ሀዘናቸውን ገልጿል። ምን ብዬ ላስረዳ? ይህን የዘር ማጥፋት ነው። እንግዲህ ያኔ ሁሉም ክሰባሶ ቢሆን ኖሮ በቃ የዘር ማጥፋት ነው። በአንድ ጊዜ ነው የጀመሩት። ሁለቱንም ቤት ተከፋፍለው ይዘው ማለት ነው። በተመሳሳይ የጉረ ቤትኖችን ቤቶችንም እንደዛው እንዳይወጡና ምን እንዳይሉ ይዘው ነው እንትን ያሉት። በጣም ሚያሳዝንና በጣም የሌለ እጋኔ ተሞላበት ድርጊት ነው። ረመዳን ሚጣምቶ የተባሉ ሌላ የግጭቱ ተጎጂም ወንድሜ ስራ ውሎ ወደ ቤቱ ሲያቀና በተተኮሰበት ጥይት ተገድሎብኛል ከእርሱ ጋራ በአንድ ባጃጅ ውስጥ የነበሩ ሰባት ሰዎችም ቆስለው ሐኪም ቤት ገብተዋል ብለዋል። በሰላም ቤት እየገባ ያለ ነው ጥይት ተተኩሶ የተገደለው። አላማው ሙሉ ቤተሰብ ሰባት ቤተሰብ ነበር። ሙሉን ለመጨረስ ነበረ የተተኮሰው። በሶስት ጥይት ነው ተመቶ የሞተው። ሌሎች አራት የሚሆኑ ቆስለዋል። አቶ ረመዳን በሀገራችን በሰላም መኖሩ አልቻልንም፣ የኢትዮጵያ ሕዝብ ይህንን ይወቅልን በማለትም አክለዋል። አመት ላይ ብዙ ሰው ሞቷል። አሁን አሪ እኔ ወንድም ሞት ማድስ አይደለም። እናቶች ሞተዋል፣ ህጻናቶች ሞተዋል፣ ነፍስ ጡሮች ሞተዋል። ስለዚህ ህጻንና ነፍስ ጡር እና ሴት ልጅ በጠራራ ፀሐይ በጥይት እየተገደለ ነው ያለው። ይህንን እ የመንግስት አካል ገብቶ ሀይ ማለት አለበት። ከመስቃን ቤተ ጉራጌ በኩል አስተያየታቸውን ለአሜሪካ ድምጽ ሰጡት። አቶ መሐመድ ኑር ከድር የተባሉ የአገር ሽማግሌም ከአምስት ዓመታት በላይ አስቆጥሯል ያሉት የሁለቱን አካባቢዎች ግጭት በእርቅና በሽምግና ለመቋጨት ጥረት መደረጉን አውስተዋል ነገር ግን በእርቀ ሰላም ስምነቱ የተቀመጡ አቅጣጫዎች ተፈጻሚ አለመሆናቸውን ገልጸው ጥረቱ ዋጋ ቢስ ሆኗል ላሉም እርቅ ማስረፍ ደግሞ ለማንም ጠቃሚ አይደለም ጎጂ ነው ጥር የሚለው ምንድን ነው እርቅ ሲደረግ ሁሉ ሚያፈርስ ቁጭ ብሎ እርቁፎ ልጅ ነው እያሉ ለእኛ ሽምግልና ለማጥላላት እንዳይሰምር ለማድረግ ብዙ ጥረት የተደረገው ነገር ነው። ጉዳታ ጉዳት እያደረሰ ነው። ከማረቆ ልዩ ወረዳ በኩል ለአሜሪካ ድምፅ የተናገሩት አቶ አደለ እረም፣ እንዲሁም ግጭቱ በእርቀ ሰላም እንዲቋጭ ከተደረገው ስነት በተጨማሪም ከሁለት ዓመት በፊት እርቁን ማጽናት አለብን በሚል ዳግም ሽማግሌዎች ተቀምጠው እረምት እንዲደረግና መንግሥትም የህግ በላይነትን የማስከበሩን ድርሻ እንዲወጣ አቅጣጫ መቀመጡን አውስተዋል። ብዙ ሰው ከቀዩ ተፈናቅሎ እርሻ፣ ጠፍተዋል። ልማት ነገር የለም። ይህንን መንግስት በቁርጠኝነት መስራትና ማተካከል ነው። ከመንግስት አኪም በላይ የሚሆን ነገር የለም። ይህም ሆኖ የስብል ሰዎች ግድያውንም እንደ ቀጠለ መሆኑንም አቶ አደሎ አመልክቷል። መንግስት የህዝቡን የጥያቄ አግባብነት አጢኖ አፋጣኝ ምላሽ እንዳልሰጣቸው አክሎ የጠቀሱት አቶ አደሎም አሁንም ዋጋ ማስከፈሉን ቀጥሎበታል ብሏል። መስካንም አይሞት መረቆም አይሞት። መርሳንም ብሔረሰብ ነው ህብረሰብ ነው። መረቆም ህብረሰብ ነው። ተዋልዷዋል ተጋብተዋል። አብሮ ለረዥም ጊዜ አብሮ ታይዞም መጥተዋል። ግን ጥያቄውን መንግስት መመለስ አለበት። አቶ መሀመድ ደግሞ በሁለቱም በኩል ግጭቱ ልባት ቢያገኝ ጥቅማችን ይቀራል ብለው የሚያስቡ ሰዎች ሁኔታውን በጣልቃ ገብነት እያወሳሰቡ ስለ መሆናቸውም ተናግሯል። በማግስቱ እርቁ ፎርጅድ ነው ያሉ ሰዎች ግን መለስ አድርገውታል፣ ስላልተመቻቸው ብቻ ምክንያቱም ከታረፉት ሰላሙ ከመጣ እነሱ ጥቅማቸው ስለሚጎልል መነገብ ስለማይችሉ ብቻ ነው። በደህንነት ስጋት ስማቸው እንዲገለጽ ያልፈለጉ ነዋሪም ጥቃቱ በማረቆ ልዩ ወረዳናም በምስራቅ መስቃን ወረዳ መካከል ያለው የዘጠኝ ወረዳዎች ይገባኛል ውዝግብ እልባት ካለማኝቱ ጋር ተያያዘ መሆኑን ገልጸው ለጥፋቱ መንግስትን ወቅሰዋል። እኚሁ ነዋሪ ከሁለት ሳምንት በፊት ከዚህ ውዝግብ ጋር በተገናኘም አንድ ሰው ከሌላ ቀበሌ ተገድሎ አስክሬኑ ተጥሎ መገኘቱን አስታውሰው እየደረሰ ባለው ጉዳት ከሁለቱም ወረዳዎች እስከ ክልል ያሉ የመንግስት ባለስልጣናትን ተጠያቂ ናቸው ሲሉ ከሰዋል። አንድም የመንግስት አካል ይሄን ጉዳይ ቁጭ ብሎ እያየ ወይ። የአሜሪካ ድምፅ ነዋሪዎችና የአገር ሽማግሌዎች ባቀረቧቸው ቅሬታዎች ላይ ከሁለቱም ወረዳዎች ከዞንና ከክልል ባለስልጣናት ምላሽ ለማግኘት ያደረገው ጥረት ባለስልጣናቱ ስልካቸውን ስለማያነሱና ያነሱትም ምላሽ ለመስጠት ቃል ገብቶ ቀጠሮ ከሰጡ በኋላ መልሰል ስንደውላቸው ስልካቸውን ስለማያነሱ አስተያየታቸውን ማካተት አልቻልንም። አስተያየታቸውን የሰጡን የአገር ሽማግሌዎች ግን አሁንም ቢሆን የፌዴራል መንግስት ጣልቃ እንዲገባና የክልሉ መንግስት ደግሞ የሁለቱ ብሔረሰቦች ግጭት በእርቅ እንዲቋጭ የተቀመጡ አቅጣጫዎችን በአስቸኳይ እንዲያስፈጽምና የህግ የበላይነት እንዲያስከብር በአጽንኦት ጠይቋል። የምስቃን ቤተ ጉራጌ የአገር ሽማግሌን አቶ መሀመድ ኑር ከድር ማንንም ሊጨፍር የትኛውም ሊጨፍር የማይችልበት ህዝቦች በሰላም እንዲሆኑ የማድረግ የመጀመሪያ የህግ የበላይነት የማረቆና የመስቃን ቤተ ጉራጌ ብሔረሰቦች የተዋለዱ የተጋመዱና የጋራ እጣፋንታ ያላቸው ናቸው ያሉት የሁለቱም ብሔረሰቦች የአገር ሽማግሌዎች ለዘላቂ ሰላም ቅድሚያ እንድሰጥም ጥሪ አቅርበዋል።